በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ የኦሮሚያን የወቅቱን ሁኔታ አስመልክቶ ትናንት ማብራሪያዎች በተሰሙበት ወቅት የተናገሩ የአሜሪካ ኮንግረስ አባላት ከኢትዮጵያ አምባሳደር ጋር ሰሞኑን እንደሚነጋገሩም አስታውቀዋል። አደባባይ የወጡት ሰልፈኞች በሺዎች የሚቆጠሩ መሆናቸውንም አዘጋጆቹ አስታውቀዋል። ሰሎሞን አባተ ዝርዝሩን ይዟል። የትናንቱ ሥነ ሥርዓት በተለያዩ ዝግጅቶች የተከናወነ ነበር። ለመገናኛ ብዙሃን በተዘጋጀ ስብሰባ ላይ የወቅቱን የኦሮሚያን ሁኔታ የሚመለከቱ ማብራሪያዎች ቀደም ሲል ተሰጥተዋል። በዚህ ማብራሪያ ወቅት ላለፉት አርባ ዓመታት ኢትዮጵያ እንደ ነበሩና ኢትዮጵያንም አጥርተው እንደሚያውቁ የተናገሩት የማኅበረሰብና የሰብዕና ጥናት ባለሙያ ቦኒ ሆኮምብ በኢትዮጵያ ግዙፉና አብላጫ የሆነው የኦሮሞ ማኅበረሰብ እንደ ህዳጣን ሆኖ ሲኖርና ሲያዝ አይቻለሁ ብለዋል። ኦሮሚያ ትልቋ የኢትዮጵያ የሀብት ምንጭ እንደሆነችም ሆኮም አመልክተዋል። የአሁኑ ተቃውሞ የተነሳውም ሰው ከይዞታው ለመፈናቀል ፈቃደኛ ባለመሆኑ እንደሆነ ተናግረዋል። ዛሬ ተነስቶ ተቃውሞውን እየገለጸ ያለው በዚሁ መንግስት የስልጣን ዘመን ውስጥ ተወልዶ ያደገ ወጣት ነው። ይህ ደግሞ ከመሬታችን አንነጠልም ብለው ተቃውሟቸውን ለመግለጽ ያነሱት ሰላማዊ ተቃውሞ ነው። በዚሁ በተወካዮች ምክር ቤቱ ቢሮዎች ሬበርን ህንፃ ውስጥ በቶም ላንቶስ የሰብአዊ መብቶች ኮሚሽን በተካሄደው ስነ ስርዓት ላይ ቀደም ሲል የተናገሩት የህዝብ እንደራሴ ቤቲ ማካሎም ኢትዮጵያ ውስጥ ኦሮሚያ ክልል ውስጥ እየተካሄደ ነው ባሉ የሰብአዊ መብቶች ረገጣ ላይ ያላቸውን ስጋት ገልጸዋል። ይህ በላንቶስ የሰብአዊ መብቶች ኮሚሽን ውስጥ እየተሰጠ ያለው ማብራሪያ ኦሮሞዎች ኢትዮጵያ ውስጥ እየደረሰባቸው ያለውን ተቀባይነት የሌለው አያያዝና አድራጎት ለተወካዮች ምክር ቤት አባላት ለማሳወቅና ለማስተማር እየተደረገ ያለ ጠቃሚ እርምጃ ነው። አሁን ኢትዮጵያ ውስጥ ያለው ሁኔታ እንዲቀጥል ሊፈቀድ አይገባውም። የኦሮሞ ሕዝብ እየተንገላታ ነው። ይህንን ስሜት ስጋት ደግሞ እኔም እጋራለሁ ብለዋል። እንደራሴ ቤቲ ማካሎም ሰላማዊ ተቃዋሚዎች እየታሰሩ ነው፣ የስቃይ አያያዝ እየደረሰባቸው ነው፣ እየተገደሉ ነው የኢትዮጵያ መንግስት በተጠያቂነት ሊያዝ ይገባዋል። በኦሮሞ ህዝብ ላይ የሚያደርሰውን ጭቆና እንዲያቆም ከኮንግረሱ ከኦባማ አስተዳደር ግፊት ሊደረግበት ይገባል። እንደራሴ ማኮሎም በዚሁ ሳምንት ውስጥ በዩናይትድ ስቴትስ የኢትዮጵያን አምባሳደር እንደሚያነጋግሩ አመልክተዋል። ሲያገኟቸውም የማስተላለፍላቸው መልእክት ማሰራችሁን አቁሙ፣ አፈናችሁን አቁሙ፣ ግድያችሁን አቁሙ፣ ሰብአዊ መብቶችን አክብሩ የሚል ነው የሚሆነው። ኢትዮጵያ ከዩናይትድ ስቴትስ ጋር ካሏት ግንኙነቶች የምታገኛቸው ብዙ ጥቅሞች እንዳሉ አስታውቀዋል። ማኮልም የአሜሪካ ህዝብ ለምግብ እርዳታ፣ ለጤና ጥበቃ፣ ለግብርናው ዘርፍ ድጋፍ በሚሊዮኖች የሚቆጠሩ ዶላሮችን እንደሚሰጥ አመልክተዋል። በምላሹ ታዲያ ሰብአዊ መብቶች እንዲከበሩ መጠየቅ ይገባናል። የኦሮሞ ሕዝብ ሰብአዊ መብቶች እንዲከበሩ መጠየቅ ይገባናል። እርሳቸው ከሚወክሉት በዩናይትድ ስቴትስ ቁጥሩ የበዛ የኦሮሞ ማህበረሰብ ከሚኖርባት ሚኒሶታ ግዛት ወረዳ በመምጣታቸው ኩራት እንደሚሰማቸው ቤቲ ማካውለም ተናግረዋል። የተወካዮች ምክር ቤቱ አባል የሆኑትና በትናንት ምሽት የዘገብንባቸው እንደራሴ ኪት ኤሊሰን፣ የአምነስቲ ኢንተርናሽናል የዩናይትድ ስቴትስ ቢሮ ዋና ዳይሬክተር አዶቴ አክዌይ፣ የኦክላንድ ኢንስቲትዩት ዋና ዳይሬክተር አኑራት ፕራይድ ዶት ኮም በሚል የሚታወቀው የኢንተርኔት ሚዲያ መስራችና ኤዲተር እንዲሁም ከትናንቱ መድረክ አዘጋጆች አንዱ የሆነው መሐመድ አዴሞ ከተናገሩበት ሰፊ መድረክ በኋላ ከተወካዮች ምክር ቤቱ እስከ ዋይት ሀውስ ቤተ መንግሥት የዘለቀ ትልቅ ሰልፍ ተካሂዷል። በሰልፉ ላይ የኢትዮጵያን ባንዲራ ጨምሮ የተለያዩ የኦሮሞ የፖለቲካና ማህበራዊ ንቅናቄዎችን የሚያንጸባርቁ ባንዲራዎችን የያዙ ነበሩ የተገኙ። karselfu azaga jochi andu የሚከተለውን ለቪኦኤ ብለዋል። ስሜ ተሽት የዋቀው ነው። ከምንሶራ ሁለት ሺ የሚሆን ሰው ነው የመጣው ሁለት ፕሌን ሙሉ። ከዛ በተጨማሪ ደግሞ ለብቻ ሌላ የተወሰዱ ሰዎች አሉ፣ ግን ሁለት ፕሌን ሙሉ ኦሮሞ ብቻ ነው የሞላበት እና እንደዛ ሆኖ ነው የመጡት ሁለት ሺ ነው የመጣው እና ዛሬ የዋልንበት በመጀመሪያ ሚዲያ ብሪፊንግ ስለ ተጨባጭ በአገሪቱ በኢትዮጵያ ያለውን ሁኔታ በተጨባጭ አሁን እየተካሄደ ያለውን ኢትዮጵያ በዓለም ማህበረሰብ ያላት ደረጃ ትክክለኛ እንዳልሆነ እና አገሪቷ ወደ መፈንዳት ደረጃ እየሄደች ስለሆነ ይሄ ማቆም እንዳለበት በተጨባጭ ሚዲያን ለማስረዳት ስብሰባ ተደርጓል። ከዛ በመቀጠል ላንቶስ ሂውማን ራይትስ ሂሪንግ ላይ ሶስት ሰዎች ተገኝተው ስለ ተጨባጭ ስለ አገሪቷ ውስጥ ያለው ሁኔታ በተለየ ጠቅሷል። ብዙ ሰዎች ነው እስር ቤት ያሉት፣ እነዚህ እንዲፈቱ ጠይቋል። ከዛም በመቀጠል ደግሞ ወደ አርባ የሚሆኑ ስብሰባዎች ኮንግሬሽናል ዴሊጌሽን ጋር ተደርጓል። እንደዚውም ደግሞ ሰላማዊ ሰልፍ ከካፒታል ሂል ወደ ዋይት ሀውስ በማሄድ ሰፊውን ይሄንን ረጅም መንገድ መንገዱን ሁሉ ሞልቶ በማሄድ ድምጻችን ስናሰማ ውለናል። በጣም ደስ የሚል ሁኔታ ነው። እንደምታውቁት ፔንስልቫኒያ አቨኒው ማለት የአሜሪካ ፕሬዚዳንት ስመረጥ ዩኤስ ካፒታል ላይ ነው ሹመቱን የሚወስደው። ከዛ በኋላ በእግር ሄዶ ነው ከዛ ቀጥታ ወደ ዋይት ሀውስ የሚገባው እና የኛ ሰላማዊ ሰልፍን ደግሞ ትልቅ ትኩረት የሚያሰጠው ነገር ቢኖር ያንን መንገድ ከካፒታል ሂል ወደ ዋይት ሃውስ ማሄድና በዚህ ሀገር፣ ዲሞክራሲ ባለበት ሀገር እንደዛ ተፈቅዶልን ታጅበን እንደዛ ማሄዱ ራሱ በጣም ትልቅ ትልቅ ትልቅ ነው የሚባል ነገር ነው። ብዙ ሚዲያ ነው የተገኘው። ኤንቢሲ ሚዲያ፣ ቢቢሲ፣ ቪኦኤ፣ ኦሮሞ ሚዲያ ኔትወርክ፣ ኦሮሞ ቲቪ፣ እነዚህ ሁሉ ተገኝተዋል። አንዳንድ ሌሎች ሚዲያም ልኖሩ ይችላሉ። ከመጣንበት ስቴት ሚዲያዎች ከቨር እያደረጉ ናቸው እና በጣም ጥሩ ሁኔታ ነው የዋልንበት። ለመሆኑ ምን ይጠብቃሉ ከዚህ ስነ ስርዓት በኋላ? አቶ ተሽቴ ይቀጥላሉ። ሁሉም ሰው ድምፁን ማሰማት እንዳለበት ነው እና ለኢትዮጵያ መንግስትና ለኢትዮጵያ ሕዝብም ልናስገነዝብ የምንፈልገው ነገር ቢኖር ምንጊዜም ውሸት በዓለም ላይ ስትነገር ምንም ሊቆይ አይችልም። እውነታው ሳይቆይ ይመጣል። ኢትዮጵያ አደገች ሲባል እንዴት አስር ነጥብ ሁለት ሚሊየን እንዴት ይራባል? አድጋ ሲባል በማን ኤክስፔንስ ነው ያደገችው እኛ ለነገራችን ማወቅ ያለበት የዛ ሀገር ሕዝብ ማወቅ ያለበት ነገር እኛ ዊ አር ናት አገንስት ዲቨሎፕመንት ስለ እድገት አይደለም፣ እድገት ላይ ለምን አደጋ አይደለም እያልናለ ነው። እድገቱ ግን ጥቂቶችን ብቻ በምትጠቅም መንገድ ነው እየሄደ ያለው፣ ጥቂቶቹ የምዘርፉበት፣ ጥቂቶቹ ሀብታም የሚሆኑበት፣ ሌላው ደግሞ ለማኝ የሚሆንበት አገር ማኖር የለባትም። ከዚህ የምንጠብቀው ነገር በዩኤስ ካፒታል ሴኔትና ሀውስ ላይ እየተሰራ ያለ ተጨባጭ ትምወሰድ ነገር አለ። እንደዛም ደግሞ የኢትዮጵያ ሹማምንቶች እዚህ ያሉት ከሴኔተሮችና ሀውስ ሪፐብሊካን እነሱም እንደዚሁ እንደኛው እየሰሩ ናቸው። ፋክት የላቸውም እየሄዱ የራሳቸውን ናሬቲቭ እየነገሩ ናቸው። እኛ የምንጠብቀው ነገር ይሄ ነገር በጥቂት ጊዜ አንድ እርምጃ እንደሚያስፈወስድ እና ህዝባችን ወይንም ጠቅላላው የኢትዮጵያ ህዝብ ከዚህ ውስጥ እንደምወጣ ሀሳብ አለን። ከሥነ ስርዓቶቹ ተሳታፊዎችና ከተሰላፊዎች አንዱ እንዲህ ብሏል። እንግዲህ ዛሬ እዚህ ያየነው በሰሜን አሜሪካ የሚኖሩ ኦሮሞዎች እና ሌሎች የኦሮሞ ደጋፊዎች በሺዎች የሚቆጠሩ ናቸው የመጡት። ከዚህ የምናየው እዚህ ኮንግረስ የሚገኙት ጋዜጠኞችም ሆነ የኮንግረስ ተወካዮች ከፍተኛ አድናቆት እና ከፍተኛ ግምት ነው የሰጡት። የተደረገው ውይይትም የቀረበው ማስረጃም አሳማኝ እና ተጨባጭ ከመሆኑ የተነሳ ለሚቀጥሉት እርምጃዎች በጣም ይረዳል። በሚቀጥሉት ጊዜያት በኮንግረስና በሴኔት ሁለት ህጎች፣ ረቂቅ ህጎች ይቀርባሉ። እነዚህ ረቂቅ ህጎች እንዲያልፉ ዛሬ የታየው አንድነት፣ ዛሬ የታየው ጥንካሬ ከፍተኛ አስተዋጽኦ እንደሚኖረው ነው ተስፋ የምናደርገው። ሙሉ ስነ ስርዓትና ሰልፉ በዋሽንግተን ጊዜ ከቀኑ አስር ሰዓት ተኩል ላይ በኢትዮጵያ አቆጣጠር ከሌሊቱ አምስት ሰዓት ተኩል ሲሆን ተጠናቋል። ተጨማሪ መረጃና ምስሎችን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እና ከፌስቡካችን ቪኦኤ አምሃሪክ ማግኘትና ማየት ይቻላል። Não sou o